ሁሉም የኦሮሞ ድርጅቶች በአንድነት እንዲሰሩ የኦሮሞ ነጻነት ግንባር ጥሪ ያቀረበ የግንባሩ መሪዎች ሰሞኑን በኦሮሚያ ከተሞች ሲንቀሳቀሱ ነበር የተባሉ የግንባሩን ታጣቂዎች በተመለከተ ከጋዜጠኞች ለቀረቡላቸው ጥያቄዎች መልስ ሰጥተዋል። ሪፖርተራችን ሙክታር ጀማል ተከታትሎታል። በኢትዮጵያ የፖለቲካ ታሪክ ውስጥ ሶስት ስርዓትን የታገለ የኦሮሞ ነጻነት ግንባር በዛሬ ዕለት ራሱ ሶስት ቦታ ከመለያየቱ የበለጠ ሌሎች እንደ አሸን የፈሉት የፖለቲካ ፓርቲዎች አንድነትን እንዲፈጥሩ ከማህበረሰቡ ከፍተኛ ጫና እየበረታባቸው መጥቷል። ኦነግ በአመራር ውስጥ በተፈጠረ ክፍፍል በአሁን በሶስት ይጠራል። በአቶ ዳውድ ኢብሳ የሚመራው ሸኔ የሚባለው ኦነግ፣ በአቶ አባነጋ ጃራ የሚመራው የኦነግ አንድነት እና በአቶ ገላሳ ዲልቦ የሚመራው የሽግግሩ ኦነግ ለየቅል በተለያየ አመራር እየተንቀሳቀሱ ሲሆን እነሱን ጨምሮ በሌሎች ስም የተደራጁ የኦሮሞ ፖለቲካ ፓርቲዎች ወደ አንድ መጥተው በመረዳዳት ህዝቡንና የሀገሪቷን ዲሞክራሲ እንዲገነቡ እየበረታባቸው ከመጣ የቄሮ የአባገዳዎቹና የተለያየ ተጽዕኖዎችን በመከተል በዛሬው ዕለት መግለጫ የሰጠው የኦነግ አንድነት በመግለጫው ለሁሉም የፖለቲካ ፓርቲዎች የአንድነትና የመተጋገዝን ጥሪ አቅርበዋል። ይህንንም አስመልክቶ ለሚዲያዎች መግለጫ የሰጠው የኦሮሞ ነጻነት ግንባር የመግለጫውን ዓላማና አስፈላጊነት የድርጅቱ ዋና ጸሐፊ አቶ አሜንጁንዲ እንዲህ ይገልጻሉ። ዋናው ትኩረቱ የኦሮሞ ፖለቲካ ድርጅቶች ይሄንን የመጣውን ለውጥ ተግባራዊ እንዲሆን ከመንግስት ጋር አድርገን በመጣ ነው። መሰረት የፖለቲካ ድርጅቶች አንድነት ከማንኛውም ጉዳይ አስቀዳሚ ብለን ስለምናምንበት ለኦሮሞ ፖለቲካ ድርጅቶች የጠቅላላ ብሔራዊ ጥሪ እያደረግን ነው። የድርጅቱን አቋምና እንቅስቃሴ የገለጹት ምክትል ሊቀመንበሩ ብርጋዴር ጀኔራል ሀይሉ ጎንፋ፣ በአሁኑ ጊዜ ድርጅቱ እየተንቀሳቀሰ ያለው ራሱን የበለጠውኑ አድሶ ከወቅቱ ጋር መሄድ እንዲችል እና በሳልና የለውጥ ፍላጎቱን ሊሸከም የሚችል አመራር ለማብቃትም በትኩረት እየተሰራበት መሆኑን ብርጋዴር ጀኔራል ሀይሉ ጎንፋ ተናግረዋል። የተለያየ ድርጅት የተከፋፈለ ድርጅት አያስፈልገንም። አንደኛ፣ በኦሮሞ ነጻነት ድርጅት ጠንካራ አቋም ያለው ራሱን ያደሴን ድርጅት እንዲሆን ከወቅቱ የፖለቲካ እድገትና ከኦሮሞ ንቃትልና ደረጃ የደረሴ አመራር እንዲኖረው ነው። ሁለተኛ፣ በኦሮሞ ትግል ውስጥ ሚና የነበራቸው ማንኛውም የፖለቲካ ድርጅቶች በአንድ ጥላ ስር ሆኖ አንድ ሁለት ድርጅት እንድንሆን የአንድነት ውይይት እና የአንድነት ጥሪ ነው ያደረግነው። መግለጫው ላይ ለቀረቡ የድርጅቱ ከፍተኛ አመራሮች ከጋዜጠኞች የተለያየ ጥያቄ የቀረበላቸው ሲሆን በተለይ ሰሞኑን በኦሮሚያ የተለያዩ ከተሞች ይታይ የነበረን የኦነግ ጦር በተመለከተ የየትኛው ኦነግ ነው? የእናንተ ድርሻስ ምንድን ነው የሚል ጥያቄ ቀርቦላቸዋል። የኦነግ ምክትል ሊቀመንበር ብርጋዴር ጀኔራል ኃይሉ ጎንፋ በበኩላቸው ስለ ሁሉም ሂደት ከመንግስት ጋር ተነጋግረን ጦራችን ከካምፑ አልተንቀሳቀሰም ብለዋል በመሰረቱ የጦር ሰራዊት ወይም የጦር አባል ወይም ታጋይ የሚመራበት ዲስፕሊን አለን ከተማ ውስጥ በየጎዳና እየሄደ ፎቶ የሚነሳ ሰውን የሚዘርፍ የሰውን መብት የሚገፍ ከስነ ምግባር ውጭ የሆነ ነገር የሚያደርግና ህግንና ስርአትን የሚያፈርስ ሰራዊት የለንም የእኛ ሰራዊት በመሰረቱ ከመንግስት ጋር ባደረግነው ውይይትና ስምምነት መሰረት በነበሬበት ቦታ ነው አለው ከመንግስት ጋር የመጨረሻ ውሳኔ ሲሰጥና የተዘጋጀለት ቦታ አለ ስለዚህ እነዚህ ሰራዊቶች ሰዎች እንዴት ነው መልሴን የምናቋቁመው? በሀገር ግንባታ ግማሹ እንዴት ከሰራዊቱ ጋር ይቀላቀላል፣ ግማሹ እንዴት ወደ ፖሊስ ይገባል፣ ለሁለቱም ደግሞ ፊት የማደርግ ደግሞ እንዴት ተመልሶ ሰላማዊ ኑሮ እንደሚኖር በስፋት ስለተነጋገር ነው። ይሄን መልሴን እስከምናቋቁም የኛ ሰራዊት በቦታ ነው አለው። የእኛ ሰራዊት አይደለም። የኦሮሞ ፖለቲካ ፓርቲዎችን አንድ ለማድረግና በትብብር እንዲሰሩ ከዚህ ቀደም በውጭ ሀገር ብዙ ሲለፋ ብዙ ሲመከርበት ቆይቷል። ነገር ግን እስከዛሬ አልተሳካም። በተለይ ከአንድ መሰረት የተበታተኑትን የኦነግ አመራሮች ወደ አንድ ለማምጣት የምናቀርበውን ጥሪ ሰምተው የጋራ አንድነት እንድንመሰርት መሰረታዊ የሆኑ ተስፋዎችም ይታያሉ ነው የሚሉት የድርጅቱ ዋና ጸሐፊ አቶ አሚን ጁንዲ። ጥረቶች ያልተሳኩበት ዋና ምክንያት እርስ በእርሳችን በምናደርገው ጥረት ብቻ ነው። አሁን ግን በህዝባችን መካከል ተመልሰናል። አባገዳዎች አሉ፣ ቄሮዎች አሉ፣ ዩኒቨርሲቲ ተማሪዎች አሉ፣ ጋዜጠኞች አሉ፣ አዋቂ ሰዎች አሉ። እነኚህ ሰዎች ሁሉ በአንድነታችን ላይ ያተኮሩ ጥያቄዎችን ነው የሚያቀርቡልን። ከህዝባችን ጋር ብዙ ግንኙነቶች ስብሰባዎችን አድርገናል። ብዙ ስብሰባዎችን አድርገናል። በዚህ ስብሰባዎች ሁሉ የሚቀርብልን ጥያቄ ቢኖር የፖለቲካ ድርጅቶች ስፔሻሊ የኦሮሞ ፖለቲካ ድርጅቶች ወደ አንድ መስመር እንዲመጡ ወይ ደግሞ ወደ አንድ ድርጅት ወይ ደግሞ ቪዛብል ወደ ሁለት ድርጅት እንዲመጡ የሚል ጥያቄ ስለሆነ ይህንን የህዝባችንን ጥያቄ ሁላችንም በዚህ ጉዳይ ተገፍተን ተግባራዊ እንደምናደርግ እርግጠኛ ነኝ። የአሜሪካ ድምጽ ኩታር ጀማል ነኝ ከአዲስ አበባ።